በአፋር ክልል ዞን ሶስት ታዋጅ ፈንታሌ ወረዳ አዋሽ ከተማ ነዋሪ መሆናቸውን የገለጹልን ኢሴ ያባሀብ ላለፉት ሁለት ቀናት በአካባቢው የተከሰተ ወረዳ መሬት ነዋሪውን ጭንቀት ውስጥ የከተተ ነበር ብለዋል። መንቀጥቀጡ ሰሞኑ በቀን በደቂቃ በደቂቃ ነው። ከተማ ጋራ መሬቱ ከተከሰተበት ፈንታሌ ተራራ በቅርብ ርቀት በምትገኘው ሳቡሬ ከተማ እንደሚኖሩ የገለጹልን ፈቃዱ ቤዞ የተባሉ አስተያየት ሰጪ በበኩላቸው ቀደም ሲል በርዕደ መሬቱና እሱን ተከትሎ በደረሰው ንዝረት ምክንያት የተፈጠረው የመሬት ስንጥቃት እየሰፋ መምጣቱን ተናግረዋል። ምሽቱ አራት ሰዓት ከሰላሳ ደቂቃ ምናምን አካባቢ ጥሩ አልነበረም። ከአዋሽ ድረስ ተሰምተ፣ በኛ በኩል ደግሞ ሽሽ ከበጊላል ከዛ በኋላ ጋር ንዝረቱ አልቆመም። በቃ ይሰማሃል ተኝተህ የምሰማው ነገር ሌሊቱም ሙሉ ከትናንት ደም እንደዚሁ ከአራት ሰዓት ጀምሮ ሌሊቱም ሙሉ ሁለት ቀኑ ነው። ተራራው በወዲያ በፈንታሌ በመታራ በኩል አሁን ፈንድቷል የሚሉ ነገር ነው። በእኛ በኩል ደግሞ የሆነ በቱርሴቱ ፊት ለፊት የመናድ ስሜት አሳይቷል የሆነ ቦታ ኦልሬዲ ግን ያው በቃ የምታየው የመሬቶቹ በፊት የነበረው የክፍተት የጨመረ ነው ያለው። ርዕደ መሬቱን ተከትሎ እስከ አስራ አምስት ኪሎ ሜትር ገደማ ሰፊ የመሬት መሰንጠቅ መከሰቱን የአዋሽ ፈንታሌ ወረዳ አደጋ ስጋትና ቅነሳ የስራ ሂደት ኃላፊ መሐመድ ሰይድ ለአሜሪካ ድምፅ የገለጹት ከሳምንታት በፊት ነበር የስንጥቃቱ ስፋትና ርዝመት አሁንም እየጨመረ መምጣቱን አስተያየታቸውን የሰጡን የአዋሽ ከተማ ኗሪ ተናግረዋል። በአፋር ክልል ዞን ሶስት አዋሽ ፈንታሌ ወረዳ የውሃና ፍሳሽ ጽህፈት ቤት ኃላፊ መሐመድ አደም በመሬት መንቀጥቀጡ እስካሁን በሰው ላይ ጉዳት እንዳልደረሰ ገልጸው በመሬት መንቀጥቀጡም ሆነ እሱን ተከትሎ በመጣው ንዝረት ለጊዜው ቁጥራቸው ያልታወቁ የአርብቶ አደሮች ፍየሎችና ግመሎች በድንጋጤ መጥፋታቸውን ተናግረዋል። የደረሰውን ዝርዝር ጉዳት ለማጣራት ጥረት እየተደረገ ነው ብለዋል። ፈንታሌ ላይ ከፍተ የመሬት መንቀጥቀጥ ተከስቶ ያልተወሰነ አርብቶ አደሮች ፍየሎች ደንብረው ጠፍቶ፣ ግማሹ እንስሳ ተገኝተዋል፣ ግማሹ ስቲል እየፈለጉ ነው። የጅብ ፋናም የተወሰነ የሞቱ ምናምንም እንትን ብሏሉ። ፈንታሌ ተራራ ላይ የተወሰነ ግመሎች ተገኝተዋል። ተራራ ላይ ጭስ በጭስ ነበረ። ይህን ሁለት ቀን በጣም ከፍተኛ መንቀጥቀጥ ነበረ። በመሬት መንቀጥቀጡ የከፋ ጉዳት ሊደርስባቸው ይችላል ተብሎ የሚታሰቡ የህብረተሰብ ክፍሎች ወደ ተረጋጋው አካባቢ እንዲንቀሳቀሱ አቅጣጫ መቀመጡንም ጠቁመዋል። ከሚባል ቦታ ወደ ድድጃ የሚባልበት መንደር ሰፈር ወደዛ እንዲመጡ ወይ ማሸጋገር ስራ ለምን አጥራቸው ላይ የመስተንጠቅ ባህሪ አለ እንስሳው ደግሞ የተሰነጠቀ ቦታ ላይ ደግሞ ጉርጋዱስ ገብቶ የመሰበር ሳምን ሁኔታዎች አሉ። እና ቦታው ላይ ብትሄድ ታዝናለ። አርቦታደሩ ያሳዝናል። አሁን ላይ ኑ ወደዛ ኑ፣ ይሄ ቦታ ላይ ያሰጋል የሚል ግንዛቤ ሰጥተን ነው የመጣ ነው። በፈረንጆቹ የዘመን ቀመር በሺ ዘጠኝ መቶ አርባዎቹ አካባቢ ፍንዳታ የተፈጠረበትና ቀልጣለት የተከሰተበት የአዋሽ ፈንታ አካባቢ በተለያዩ ጊዜያት የመሬት መንቀጥቀጥ ሲያስተናግድ መቆየቱን በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ ሕዋ ሳይንስ እና አስትሮኖሚ ተቋም ተመራማሪ የሆኑት ፕሮፌሰር አታላይ አየለ ለቪኦኤ አስታውቀዋል። የቅርብ ጊዜው ግን ከመስከረም 2017 ዓ.ም ተምረት እስከ ጥቅምት ወር ባሉት ቀናት በሬክተር እስከ 5.3 የሚለካ የመሬት መንቀጥቀጥ መከሰቱን ያወሱት ፕሮፌሰሩ ከጥቅምት ወር ወዲህ የመሬት መንቀጥቀጡ መቀነስ ቢያሳይም ላለፉት ስድስት ቀናት ግን መጨመሩን ፕሮፌሰሩ አብራርተዋል። ቀን በፊት ከኩለሌሊት በኋላ ሲነጋጋ አካባቢ ጀምሮ እስካሁን ድረስ ብዙ የሚባለው መሬት መንቀጥቀጥ ያለማቋረጥ ማለት ይቻላል እየመዘገብን እንገኛለን። ከእነህም ውስጥ አራት ነጥብ ዘጠኝ የሆነ በሬክተር ስኬድ የተለካ ትናንትና ሌሊት ለአምስት ሰዓት ሀያ ጉዳይ አካባቢ የተፈጠረው ይመዝግበናል መታ አካባቢ ወደዚያ ዙሪያ ንዝረቱ በጣም የተሰማ እንደሆነ ህብረተሰቡ የመደናገጥ ነገር እንዳለ እንሰምተናል። ጭስ የሚመስል ነገር ወደ ሰራራው ጫፍ አካባቢ ታይቷል ይላሉ። እንደገና ለማት ያነሱት ይመስለኛል ከእሳተ ገሞራው ጫፍ ላይ ወጋገን ብርሃን የሚመስል ነገር ይታያል። ለእንደዚህ አይነት ክስተቶች ሁለት መላምቶችን ያስቀምጣሉ ፕሮፌሰሩ። አንደኛ በእርግጥም የእሳተ ገሞራው እንቅስቃሴ እየጨመረ እየመጣና ጭስ እየወጣው ሊሆን እንደሚችል ወጋጋኑም ከዛ ጋራ ሊመጣ ይችላል እና ፍንዳታ ካደረገ ብዙ ወልካኖች እንደምናየው እንደሚዘግበው በዜና በሌላ አለ የዚህ አይነት ባህሪ ያለው ያው ቅልጣለት እየገፋ ሲመጣ ድምጽ ሊፈጠር ይችላል። ጭስ ይጨሳል። እንደዚ ነገሮች አሉ። ሌላው ይሄ እየተፈጠረ ያለው ት ንዝረት ከፈንታ አሜሪካ ነው። በቅርብ ርቀት ስለሆነ የተራራው ጫፍ ያው ይርገበግባል። ንብረት ስላለ ማለት ነው እና ተራራው ጫፍ ደግሞ በትልቅ ደንጋዎች፣ ቋጥኞች ምን የተሞላ ስለሆነ ናዳ ይፈጠራል። ያ ናዳ ድንጋይ ከድንጋይ ይጋጫል፣ እሳት ሊፈጠር ይችላል። ጫካም አለ አሁን ሳር፣ ሁሉ ነገር ስላለ የመቀጣጠል ባህር ይኖረዋል። ከዚያም የመጣ ሊሆን ይችላል የሚል ግምት አለ እና የትኛው እንደሆነ በመስክ ተገኝቶ ማረጋገጥ ያስፈልጋል። ከጂኦሎጂካል ሰርቪ የተንቀሳቀሰ ያለችም እንዳለ ሰምተናል። መሬት ላይ ያለውን ነገር የአይተው መረጃ የበለጠ ጀሚጣ ተስፋ እናደርጋለን ፕሮፌሰር አታላይ፣ የመሬት መንቀጥቀጥ ሲያጋጥም መደረግ ያለባቸውን ጥንቃቄዎችም መክረዋል። ፕሮፌሰሩ ሊያደርግ የሚገባው ጥንቃቄ አለመደናገር ነው። በመገናኛ ብዙኃን በከሪኩለም ልጆቹም ማስተማ እንቅስቃሴን እየቃኙና እየተከታተሉ መሬት ለመቆየት መሞከር ነው። አሁን ቢከሰት ጊዜ ፎቅ ላይ አይመከርም የሚሰበር ወይም ደግሞ ሰው ላይ ወድቆ አደጋ ላይ ደርስ የሚችል ነገርን ማስወገድ ያስፈልጋል። ሌላው በመሰረተ ልማት ዙሪያ ጥራታቸውን ጠብቀው ህንፃዎች ሲገነቡ፣ ግድቦች፣ መንገዶች ሲገነቡ ያንን ሊቋቋ ሊቆም በሚችል አቅም እና ጥራት እንዲገነብ ማድረግ። ድለታ ወረዳ ሳጋንቱ ቀበሌ ላይ ፍሎሃ የሚያመነጭ መለስተኛ ኩሬ በረዳ መሬቱ መፈጠሩንና ከመስከረም ሁለት ሺ አስራ ሰባት ዓመተ ምህረት ጀምሮ በአካባቢው በጥቂቱ አስራ አምስት ጊዜ ረዳ መሬት መከሰቱን ረዳ መሬቱ በትምህርት ቤቶች ህንፃ ላይ ባደረሰው ጉዳት የመማር ማስተማር ሂደቱ መስተጓጎሉን ጠቅሶ ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ